የአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ የተመሰረተውን ክስ የሚመሩት የተወካዮች ምክር ቤት አባላት የትራምፕ ደጋፊዎች ታህሳስ 28 2013 ዓ.ም የምክር ቤቱን ሕንፃ በመውረር ስላካሄዱት አመፅ ከዚህ በፊት ታይተው የማያውቁ የቪዲዮ ምስሎችን በትላንትናው የምክር ቤቱ ችሎቶች በማስረጃነት አሳይተዋል። የቪዲዮ ምስሎቹ ዴሞክራቶቹ በመጀመሪያው የችሎት ውሏቸው የቀድሞ ፕሬዝዳንት በየክፍለ ግዛቱ ተወካዮች የተሰጠውን ና የጆ ባይደንን አሸናፊነት የሚያረጋግጠውን የምርጫ ውጤትና ሂደት ለመቀልበስ ለተካሄደው አመፅ በቀጥታ ተጠያቂ መሆናቸውን ያሳዩበት ነው። የካትሪን ጊብሰንን ዘገባ ደረጀ ደስታ ያቀርበዋል። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ እና የምክር ቤቱ አባላት የአመፅ ጥቃቱ ከተፈጸመበት ጥቂት እልፍ ብለው ነበር የሚገኙት። እነሱን ለመከላከል የቆሙት ፖሊሶች በወራሪዎቹ አመፀኞች ተደብድበዋል። እንደ አውሮፓ አቆጣጠር ጥር ስድስት በምክር ቤቱ ሕንፃ የተካሄደውን ጥቃት የሚያሳዩት የቪዲዮ ምስሎች በትላንቱ ችሎት ቀርበዋል። ክሱን የሚመሩት የተወካዮች ምክር ቤት አባላት የቀድሞ ፕሬዝደንት አመፁን በማነሳሳት በቀጥታ ተጠያቂ መሆናቸውን ለማሳየት የመክፈቻ ክርክራቸውን ያቀረቡት እነዚህም ምስሎች በማሳየት ነበር። ክሱን ከሚመሩት መካከል የምክር ቤት አባል ጄሚ ራስኪን እንዲህ ይላሉ። ተከሳሹ የቀድሞ ፕሬዚደንት በምንም መመዘኛ ከጥፋቱ ነጻ ለመሆናቸውን እናረጋግጣለን። የፈጸሙት ድርጊት ጨርሶ ያልተገባ ስለሆነ ለመጪው ፕሬዚዳንቶችም መመዘኛ ሊሆን ይገባል። ይህን ጥቃት ያነሳሱት እኚህ ፕሬዚደንት ውጤቱ ምን ሊሆን እንደሚችል ያውቁ ነበረ። ክሱን የሚመሩት የምክር ቤቱ አባላት የቀድሞው ፕሬዚደንት የምርጫውን ስርቆት አቁም በሚል መፈክር የተካሄደውን ዘመቻ መምራት የጀመሩት አመፁ ከመካሄዱ በፊት ነው በማለት ይከራከራሉ። ምርጫው የተጭበረበረ መሆኑን በመግለጽ ደጋፊዎችን ለአመፅ ማነሳሳት፣ የምርጫውን ሂደት እንዲያጠቁ ማድረጉ ከተጀመረ ቆይቷል። ዴሞክራቱ የተወካዮች ምክር ቤት አባል ኤሪክ ስዋልዌል እንዲህ ይላሉ። This was never about one speech. He built this mob over many months. ይህ የአንድ ንግግር ጉዳይ ብቻ አይደለም። ይህን የአመፅ መንጋ ለውራት በተደጋገመ ንግግራቸው ሲያዘጋጁት ነው የሰነበቱት። በምርጫው የሰጡት ድምፅ የተሰረቀባቸው መሆኑን እስኪያምኑ ድረስ ስለሆነ የተነገራቸው የምርጫውን ውጤት የማረጋገጡን ሂደት ለማቆም ምንም ነገር ከማድረግ ወደ ኋላ አይሉም። ትራምፕ ምርጫውን አስመልክቶ በተለያዩ ፍርድ ቤቶች ያቀረቡት ክስ አመፁ ከመካሄዱ ሳምንታት በፊት ውድቅ ተደርጓል። ይህን የሚሉት የዲሞክራቷ የምክር ቤት አባል ማድላይን ዲን ናቸው ኖት ኤ ሲንግል ኮርት ኖት ኤ ሲንግል ጃጅ። አንድም ፍርድ ቤት አንድም ዳኛ የምርጫ ውጤት ተቀባይነት የለውም ወይም ማረጋገጫ ሊሰጠው አይገባም አላለም። የቀድሞው ፕሬዝደንት የጆ ባይደንን አሸናፊነት የሚያረጋግጠውን የምርጫ ሂደት ለማደናቀፍ ያደረጓቸውን ጥረቶች ሁሉ የሚያረጋግጡ ማስረጃዎቻቸውን አቅርበዋል። ዲሞክራቷ የምክር ቤት አባል ስቴሲ ፕላስኬት እንዲህ ብለዋል። ሜክ ኖ ምስቴክ The violence was not just foreseeable to President Trump. ለፕሬዝዳንት ትራምፕ የአመፁ ውጤት ጨርሶ የማይታያቸው ሆኖ አይደለም። እሱ ምንም አያጠራጥርም። የአመፁ ጥቃት እንዲፈጸም እሳቸው ሆነ ብለው የገፋፉት ነገር ነው። የፕሬዝደንቱ ጠበቆች መከላከያቸውን የፊታችን አርብ ያሰማሉ። ትራምፕ የንግግር ነፃነታቸውን ተጠቅመው ሀሳባቸውን ገለጹ እንጂ ለአመፁ ተጠያቂ አይደሉም በማለት ይከራከራሉ። ምንም እንኳ ተቺዎች የትራምፕ ጠበቆች የክርክራቸውን ጭብጥ በአግባቡ ለማቅረብ ተቸግረዋል ቢሉም ትራምፕ ላይ የጥፋተኝነት ውሳኔ ይሰጣል የሚል እምነት የላቸውም። ምክንያቱም በውሳኔው ላይ ቢያንስ 17 የሪፐብሊካን አባላት ከዲሞክራቶቹ ጋር መተባበር አለባቸው። ከብሩኪንግ ተቋም ጃን ሁዳክ እንዲህ ይላሉ። ራሳቸውን ለቀድሞው ፕሬዚደንት ተገዢ አድርገዋል። የራሳቸው የወደፊቱ የፖለቲካ ዕጣ ለምክር ቤቱ ምርጫ በሚወጡ በእሳቸው ደጋፊዎች ቁጥጥር ስር እንደሆነም ያምናሉ። በተለይም የሪፐብሊካን ክፍለ ግዛቶች በሆኑ አካባቢዎች ያሉት ይሄ ስጋት አለባቸው። ስለዚህ በተወካዮች ምክር ቤት የሚቀርበው ማስረጃ የቱንም ያክል እንኳ ቢሆን አብዛኞቹ ሪፐብሊካኖች ማስረጃዎቹን ችላ በማለት የቀድሞውን ፕሬዚደንት በነፃ ያሰናብታሉ። ትራምፕ ከአሁን በኋላ ተመልሰው ለፌዴራል ስልጣን የመወዳደር እድላቸው አጠያያቂ ቢሆንም ክሱን የመሰረቱት የምክር ቤት አባላት የክስ ጭብጣቸውን ለማሰማት በዛሬው ዕለት የስምንት ሰዓታት ጊዜ አላቸው። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።